መረራ ጉዲና ይባላለሁ። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበርና የመድረክ ምክትል ሊቀመንበር ነኝ። አቶ ታምራት ደጀኔ። ታምራት ደጀኔ ከፌዴራል መንግስት ኮሚኒኬሽን ጉዳዮች የሚዲያ ልማት ዳይሬክተር ጀነራል ነበር። አቶ ልደቱ። ልደቱ አያሌው ይባላለሁ። የኢዴፓ የማዕከላዊ ምክር ቤት አባል ነኝ። እሺ የኢትዮጵያ ገዢ ፓርቲ የሆነው ኢህአደግ ማለት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አራት ድርጅቶችን ያቀፈ መሆኑ ይታወቃልና የስልጣን ክፍፍላቸው እንዴት ነው? ማለት በእኩልነት ላይ የተመሰረቱ ናቸው ወይስ የአንድ ፓርቲ የበላይነት ያለበት ነው? በአቶ ታምራት ደጀኔ እንጀምር። ሁሉም ድርጅቶች የተመሰረቱት ባለፉት ሀምሳ አመታት በሀገራችን በተለያየ መልኩ ሲገለጽ የነበረው የዲሞክራሲ፣ የፍትህ፣ የልማት ጥያቄዎች እነሱ በሂደት ሌሎች ድርጅቶችን እየፈጠሩ ከተማሪዎች ንቅናቄ ጋርም የተያዘ ታሪክ አለው። በሂደት ግን ህወሓትና ብአዴን የተመሰረቱበት ሁኔታ ተፈጥሮ ሌሎችም ሁለቱ ድርጅቶች ከዛው ከኢህዴን ወጥተው በመንቀሳቀስ ላይ ይገኙበትና ከሺ ዘጠኝ መቶ ሰማኒያ ሶስት በኋላ እንደ ኢህአዴግ በጋራ አራቱ ፓርቲዎች እየመሩ ያሉበት ሁኔታ ነው ያለው። ስለዚህ በአራቱ ፓርቲዎች መካከል የትግል ልምድ እና የመሳሰለው ልዩነት ካልሆነ በስተቀር ተመሳሳይ አንድነት እና ተመሳሳይ ፕሮግራም ያላቸው ሁሉም ከኢህአዴግ የፖለቲካ ፕሮግራም እና መስመር ያላቸው የአባላት ምልመላቸውም አጠቃላይ አሰራራቸውም በዚሁ ላይ የተመሰረተ በመሆኑ በአራቱም ድርጅቶች መካከል መበላለጥም ሆነ አንደኛው ከሌላኛው የሚያንስበት ሁኔታ የለም። እንግዲህ ይህን ጥያቄ ያነሳሁበት ዋና ምክንያት በህወሓት ስር ነበር የተሰባሰቡት እነዚህ ድርጅቶችና የህወሓት የበላይነት እንዳለ ነው የሚነገር የነበረው። አሁንም በዛ መልክ እንደቀጠለ ነው የሚነገረው። እና ይሄን መሰረት በማድረግ ነው እንግዲህ አይ፣ በህወሓት ስር የተሰባሰቡ አይደለም። ኢህዴን፣ ሌሎችም ወንድሞቼ ሊጨምሩ ይችላሉ። በኢትዮጵያ የትጥቅ ትግሉ እንቅስቃሴ ውስጥ ከነበሩት ድርጅቶች መካከል አንዱ ህወሓት ነው። ትክክል ነው። ስልሳ ሰባት አካባቢ ነው የተመሰረተው። ከዛ በኋላ ሰባ ሶስት ላይ ኢህዴን ተመስርቷል። ይሄደን በራሱ መንገድ በሰሜን ጎንደር እና ሰሜን ወሎ አካባቢ ሲንቀሳቀስ የነበረ ድርጅት ነው። ህወሓት ትግራይ ሲንቀሳቀስ የነበረ ድርጅት ነው። ስለዚህ በአዴን ወይም ኢህዴን የህወሓት ሹር ሆኖ ሲንቀሳቀስ እንደ ሆነ ተደርጎ መሳሌ የለበትም። እንደዚህ አይነት ታሪክ የለም። ከዛም በኋላ የተቀላቀሉት ለምሳሌ ኦህዴድን ካየን ኦህዴድ ከኢህዴን የወጣ ድርጅት ነው። ሌሎቹም እንደዚህ የደቡብ ህዝቦችም የዚህ ስንሽቆሮ ንቅናቄ የሚባሉ አስኳሉ ዚ በእህዴን ውስጥ ተመስርቶ በሂደት ራሳቸውን ችለው የወጡበት ሁኔታ ነው ያለው እንጂ በህወሀት ውስጥ ሆነው የተመሰረቱ ወይም የህወሀት ሬፊካ ሆነው የወጡ ድርጅቶች እንዳልሆኑ ይሸመርበት ጥሩ ይመስለኛል። እሺ ዶክተር መረራ ጉዲና ዞሮ ዞሮ ድሮ ጆርጅ ኦርዌል የሚባል አንድ የታወቀ ደራሲ ነበር። ሁሉም የሶሻሊዝምን ብልሹነት፣ አስቸጋሪነት ለመግለጽ ሁሉም እንስሶች እኩል ናቸው፣ አንዳንድ እንስሶች ደግሞ ከሌሎች የተበለጠ እኩል ናቸው የሚል ብሎ ይጽፍ ነበር እና እኩልነታቸው እነዛ ይመስለኛል። ዞሮ ዞሮ እኩል ነን ካሉም ጥሩ ነው። እኩል እንዳልሆኑ ግን መቶ ሚሊዮን የኢትዮጵያ ህዝቦች የሚያውቋቸው ይመስለኛል አራቱንም ድርጅቶች በምን ደረጃ እንዳሉ እርግጠኛ ነኝ። የማውቃቸው የኦፒዶ ባለስልጣናት እኩል እንዳልሆኑም ብቻም ሳይሆን በአሽከርነት ደረጃ እንደተሰለፉ ይነግሩናል። ስለዚህ ጉዳዩኔ ለአከራካሪ ስላልመሰለኝ በዚህ ደረጃ በአሁኑ ሰዓት ማለት ነው፣ ወደ ዋና መሰረታዊ የሀገራችን ፖለቲካ ጉዳዮች ብንሄድ ይሻላል። ከመሰረቱ ለመነሳት ነው እንጂ ወደዛ እንሄዳለን። እና አቶ ወልደቱ አያሌው እንግዲህ ነገሩ አከራካሪ ሊሆን ይችላል። ግን ዞሮ ዞሮ ምንድን ነው ሶስት ነገሮችን ላይቶ ማየት ይጠይቃል። አንደኛ መሮ በመርህ ደረጃ እኩል ናቸው ወይ የሚለውን ማየት ይቻላል። በመርህ ደረጃ እኩል ናቸው፣ መተዳደሪያ ደንባቸው የሚያሳየው እሱን ነው። ግን ደግሞ የድርጅቱን ታሪካዊ አመጣጥ ካየን በእርግጥ እኩል ናቸው ወይ የሚባለው ነገር አይደሉም፣ ሊሆንም አይችልም። ምክንያቱም ታሪካዊ ሂደቱን ካየን ህውሀት ነው መጀመሪያ የተቋቋመው ሌሎቹ ከዛ በኋላ የመጡ ናቸው። በመካከላቸው የነበረውን በትጥቅ ትግሉ ወቅት ጀምሮ የነበረውን የሀይል ሚዛን ልዩነት ካየን ህውሀት ጠንካራ የነበረ የትግሉን ሀሳብ በማስለቅ እና አቅጣጫ ሲዞ በመምራት የአንበሳውን ድርሻ የተጫወተ ነበረ። ይሄ ታሪካዊ ሂደት የመንግስት ስልጣንም ከተያዘ በኋላ የቀጠለበት ሁኔታ አለ በኢህአዴግ አባል ድርጅቶች ውስጥ ህውሀት የበላይ ብቻ ሳይሆን የብዙዎቹ አባል ድርጅቶች ፈጣሪም ነው። ግን ደግሞ መጀመሪያ የነበረው ሂደት አንድ መልክ ይዞ ቀጥሏል ደግሞ ሊባል አይችልም። በሂደት ሌሎቹም ድርጅቶች እየተጠናከሩ የራሳቸውን ነጻነትና ማንነት እያጎለበቱ የመጡበትም ሁኔታ አለ። በአጠቃላይ ግን ከትጥቅ ትግሉ ጀምሮ እስካሁን ባለው ሂደት ህውሀት ቀጥተኛ የሚሆን ተዘዋዋሪ የበላይነት እንዳለው መካድ አይቻልም። ይሄ እንግዲህ በመንግስት መዋቅርም በድርጅቱም ውስጥ ሲንጸባረቅ የነበረ ነው። ለኢትዮጵያ የፖለቲካ ችግርም አንድ መነሻ ምክንያት ነው ብሎ መውሰድም ይቻላል ብዬ ነው ማም ነው። እሺ ወደ ዶክተር መረራ ልመለስ እና እነሱ ራሳቸውም ይላሉ ምንም ስልጣን እንደሌላቸው የታወቀ ነው ብለውኛል እና ትንሽ ቢያብራሩት እንደዛ ሲሉ ዞሮ ዞሮ እንግዲህ ምንድን ነው ለሀያ አምስት አመታት አራቱም ድርጅቶች ጋር ኖረናል። መሪዎቻቸውን ሲሾሙ ሲሽሩ፣ ለምሳሌ ኦፒዲዮ ቢያንስ ቢያንስ ሁለቱ ፕሬዚደንቶች ሰሜን አሜሪካ ናቸው። እኛም ብንሆን መብትም ክብርም ስልጣንም አልነበረንም ብሎ የሚናገሩ ናቸው። ሀሳን አሊ የመጀመ የነበረው ለምሳሌ የኦሮሚያ ፕሬዚደንት ጄነዲ ሰዶ በአጋጣሚ ባለፈው ጊዜ አትላንታ ላይ አግኝቼ ያነጋግረዋለሁ። ስለዚህ ባለስልጣናትም የነበሩት ቢያንስ ቢያንስ ከእስር ቤቱ ከወጡ በኋላ ኦፒዶ መሪዎችን ህይወት እንደሚሾውም እንደሚችል ይታወቃል። በብዙ የስልጣን እርከኖች ማን እንደሚያዝበት ይታወቃል። ባለፉት ሀያ ሀያ አምስት ዓመታት ኢትዮጵያ ውስጥ ያለው አጠቃላይ የፖለቲካ ቁልፍ ይዞ በፈለገ ጊዜና ሰዓት መሪዎችን እየቀየረ ከሀገር እያባረረ እያሰረ አንዳንዶቹን እና እናቃለም ማለቴ ነው። እርግጠኛ ነኝ የኦፒዶ አባሎች፣ የቢያድን አባሎች ጭምር የደቡብ እነዛው ይመስለኛል። ጠቅላይ ሚኒስቴሩ ጠቅላይ ሚኒስቴር ቢሆን ከነሱ ቢሆን ህዝቡም እኩል እንዳሁኑ ያውቃቸዋል። ሁሉም ያውቁታል፣ ምንም ስልጣን አልነበራቸውም ብለውኛል ዶክተር መረራ እና ይሄንን ለመከላከል ወይም ደግሞ በመቃወም ደረጃ ያደረጉት ነገር አለ። አራት አምስት ምርጫዎች ዙር ገብተናል። በእነዚህ ምርጫዎች ስናነሳቸው የነበረው ለምሳሌ የኦፒዲዮ እኛ የምንንቀሳቀስበት አካባቢ የኦሮሞ ህዝብን መወከል እንዳልቻለ የኦሮሞ ህዝብን መንግስት ውስጥ የምትወክሉ አይደላችሁም ብሎ ያው ኦሮሚያ አካባቢ ያለውን እየተናጠ ያለውን የህዝብ አመፅ፣ የህዝብ እንቅስቃሴ፣ የህዝብ የመብት ትግል ይታያል እና ጉዳዩ በኦሮሚያ ደረጃ ለዚህ ነው ቢያስ ቢያስ እስከማውቅ ድረስ እንቃወም ነበር። ስናነሳ ነበር፣ ፓርላማ ኦሮሚያ ምክር ቤትም አንስተናል፣ ፓርላማ ላይም ስናነሳ ነበር በየክርክሮቻችን ላለፉት አትሊስት ሁለት አራት ዙር ምርጫ ውስጥ ተካፊ ያለው፣ በእነዚህ አራቱ ዙሮች መሰረታዊ ጉዳይ አድርገን ስናነሳ ነበር። ዞሮ ዞሮ ምንድን ነው? ቅድም እንዳልኩኝ ፖለቲካ ማ ህዝብ እንዴት ያምናል ሰው እንዴት ያያል ነው ፐርሰፕሽን ነው። በዛ ደረጃ እነዚህ ድርጅቶች አሁን እኔ የማውቀው ለምሳሌ በተቻለ መጠን ኦፒዲዮ የኦሮሞ ህዝብም በዛ ደረጃ ሲቃወም ነበር። መሪዎቻቸው ጆናታን ንቢሳ፣ ሀሰን አሊ፣ ጁነዲን ሳዶ፣ ንርባ ህርቆ ብዙ ናቸው እኮ ከኢህአዴግ እየወጡ የቀደሙ ፕሬዝደንት ዶክተር ነጋሶ ግዳዳን ጨምሮ የዚህ ድርጅት አባላት ይህንን እያዩ ከወጡ በኋላ ምስክር ይሰጣሉ። እንግዲህ ሀገር ፕሬዝደንት የነበረ ሰው ኩላ አልነበርንም አሽከር ነበም ስንታዘዝ ነበር። ይሄ በክቶኛል ብዬ ነው የወጣውኝ ብሎ በአደባባይ ለኢትዮጵያ ህዝብ የመሰከረበት ሁኔታ ነው ያለው። አብሮ መታየት ያለበት ምንድን ነው፣ ፐርሰፕሽን ሌላ ነው እሱን እኮ ለማብራራት ኮን የምንወያይ ያለ ነው። ፐርሰፕሽንና ሀቅን ወይም ፋክትን ለያይተን ለማቅረብ ነው እንግዲህ እናንተን ምሁራኑንና ባለስልጣን ማቅረብን ነው። ምስክር ከፈለግሽ ከቀድሞ ፕሬዚደንት ጀምሮ አርባ ሚሊዮን ኦሮሞዎችን ማቅረብ ይችላል። እሺ፣ በጣም ጥሩ ነው አንድ ጋር እኩል እንዳልሆነ። እሺ፣ እንደ ህዝቡ እንደዛ እንደማያምን አባሎቹ በሚሊዮኖች የሚቆጠሩ አላቸው። አባሎቹ ኦፒዲዮ እሺ፣ አብረው እንዲመለሱ ማምኑ አቃለሁ ክልላዊ አስተዳደሮች ራሳቸው እውነት በነጻነት ያስተዳድራሉ ወይ የሚል ጥያቄ ማለና እሱንም አብረን አያይዘን ልመለስ መሰለኝ። ወደ አስተምራት ደጀኔና እንደገና እንመለሳለን። እሺ በመጀመሪያ ደረጃ ዶክተር መረራ በእውነት እኔ አክሮት አለኝ ለሚሰነዝሩት ሀሳብ ግን አንዳንዱ ሀሳብ ትንሽ ከደረጃ የወረደ ነው። ለምሳሌ እሳቸው አባል የሆኑበት ድርጅት የመድረክ አባል ነው ብለዋል። በመድረክ ውስጥ እሳቸው ወከሉት ፓርቲ በዛ ደረጃ የሚፈረጅ ነው ወይ ከራሳቸው ተነስተው እንደዛ ቢናገሩ የተሻለ ይመስለኛል። አሁን እኛ እየተነገርን ያለ ነው ስላለንበት ፓርቲ ነው። ሁለተኛ እነዚህ ፕሬዚደንት የነበሩ አሜሪካን ያሉ ምናምን ይባሉ እሱም በጊዜ ንሰው በአንድ ወይም በሌላ መልኩ በተለያዩ ግምገማዎች በራሱ ማይክሮፎኑ የለቀቀ ሁሉ ስልጣን ላይ በነበረ ጊዜ ያልተናገረውን ነገር ከዛ በኋላ ቢናገረው ማንም የሚቀበለው ማለት ተጨባጭነትም ተጨባጭነት የለው። ስለዚህ ተጨባጭ ማስረጃ ተደርጎ ባይቀር ነው ጥሩ ይመስለኛል። ሁለተኛ ምስማማው ምንድን ነው፣ አቶ ልደቱ እንዳሉት አንጻራዊ ልዩነቶች አሉ። በተለይ በህወሓትና በሌሎች ድርጅቶች መካከል በትጥቅ ትግል ወቅት በተሻለ መንገድ በሰው ኃይልም በመሳሪያ አቅምም በአደረጃጀትም በፖለቲካ አለም ዝግጅነትም ከዚህ ጋር ከታየ በተከፈለው መስዋዕትነት እንደ ሂደት ሲታይ ህወሓት ትልቅ ድርሻ ነበረው የሚለው ነገር ማንም የሚክደው አይደለም። በአዴንም አይክደው፣ ኦህዴድም አይክደው፣ ደቡብ ህዝቦችም የሚክዱት አይደለም። ከዛ በኋላ በነበረው ሁኔታ ግን ኢህአዴግ ከተመሰረተ በኋላ ኢህአዴግም ግን እንደ ተመሰረተም አካባቢ አሁንም የሀይል ሚዛኑ መነሻቸው ላይ ልዩነት ስለነበረው ይሄ ልዩነት እስከ ተወሰነ ድረስ የቀጠለበት ሁኔታ ነበር የነበረው። ከሪፐብሊኩ ምስረታ በኋላ ግን እያንዳንዱ ድርጅት የራሱን ክልል የሚያስተዳድርበት እድል የተመቻቸለት ሁኔታ በመፈጠሩ የራሱን ኮንስቲትዌንሲ፣ የራሱን መራጮች ይዞ ነው ሲንቀሳቀስ የቆየው። ስለዚህ በኦሮሚያም ሆነ በአማራ ክልልም ሆነ በደቡብ ህዝቦች፣ በትግራይም እያንዳንዱ ብሔራዊ ድርጅት በሚንቀሳቀስበት አካባቢ ያሉትን ህዝቦች ይሁንታና ድጋፍ እያገኘ የተንቀሳቀሰበትና እዚህ ደረጃ ያደረሰበት ሁኔታ ነው ያለ። ስለዚህ ኦሮሚያ ላይ ህወሓት ነው ሲመራ የነበረው የሚለው ነገር ይሄ ዝም ብሎ ከድምፅ አልፋ ውይይት ነው የሚሆነው። ይሄ ምንም ሊጨበጥ የሚችልና ሊታመንም ማለት ነው። በአማራ ክልልም በተመሳሳይ መንገድ ድርጅቱን ሲመሩ የነበሩ ሰዎች፣ በፊትም የነበሩ አሁንም ያሉት የአማራ ተወላጆች ናቸው። እስከ ቀበሌ ድረስ ምናልባት ዶክተር መረራ ስልጣን የሚሉት የፌዴራል ስልጣን ከሆነ እሱ ሌላ ጉዳይ ነው። እሱም ብለህ ለብቻው አይተን እንነጋገር፣ ወደዛ እንመጣለን። ከዛ ውጭ ግን ያለው መሰረታዊ ሲሆንና ቢያንስ ቢያንስ ሳይንሳዊ ብናደርገው ጥሩ ይመስለኛል። ምክንያቱም ኮንስቲቱዌንሲ በሌለበት ሁኔታ ህወሀት ሊያስተዳድር አይችልም። የህወሀት ኮንስቲቱዌንሲ ያለው ትግራይ ክልል የብአዴን አማራ ክልል ነው። ኦህዴድ ኦሮሞ ህዝብ ባለበት በኦሮሚያ ክልል ነው። ስለዚህ በደምሳሳው ህወሀት ነው ሲመራ የቆየው ሌሎቹ እንትናቸው ብሎ በዛ ደረጃ ማየቱ እኔ ትክክል አይመስለኝም። እሺ፣ አቶ ልደቱ፣ ክልላዊ አስተዳደሮች እውነት በነጻነት ራሳቸውን ያስተዳድራሉ ወይ የሚለውንም ይዘን ሌላም መናገር የሚፈልጉት ነጥብ ካለ ወደ እርስዎ ልምጣ፣ አቶ ልደቱ። አቶ ታምራት መጀመሪያ ካቀረቡት ሀሳብ ትንሽ ለወጥ አድርገው የህወሀት የበላይነት የሚተባረቅበት የነበረ ሂደት እንደነበረ ግን ያ ደግሞ ለውጥ እንዳለው ለማሳየት የሞከሩ ይመስለኛል። አትሊስት ይሄኛው አቀራረብ ይሻላል። ግን ያም ሆኖ በአሁኑም ተጨባጭ ሁኔታ አሁን ቅድም ካሉትን ጊዜ በኋላ የህወሓት የበላይነት በተለያዩ ሁኔታዎች ይገለጽ እንደነበር በተለይ በፌዴራል መንግስት አደረጃጀት ውስጥ በመከላከያ፣ በደህንነት፣ በፌዴራል ፖሊስ፣ በጠቅላይ ሚኒስትር ቢሮ፣ በውጭ ጉዳይ እያለ ልንቀጥ እንችላለን። በተለይ ፓወር ፖለቲክስ ባለባቸው ቁልፍ ቁልፍ ቦታዎች ላይ የውሀት የበላይነት በግልጽ እንደነበረ የሚያሻማ አይመስለኝም፣ የሚያከራክር አይመስለኝም። ይሄ ነገር በተወሰነ በሂደት ለውጥ ነበረ ወይ የሚለው ነገር ሊያስማማን ይችላል። ግን የውሀት የበላይነት መኖሩ ጥያቄ ውስጥ የሚገባ አይመስለኝም። ሁለተኛ ክልሎችም ላይ ስንመጣ የፌዴራል ስርዓቱ በወረቀት ላይ የተቀመጠውና በተግባር የምናየው አንድ አይደለም። ምክንያቱም ኢህአዴግ በጣም የተማከለ በሴንትራሊዝም የሚያምን ድርጅት ስለሆነ አብዛኛዎቹ ህጎች፣ መመሪያዎች በክልል ምክር ቤቶች ሳይሆን ከአዲስ አበባ ከሚኒስትሮች ምክር ቤት፣ ከኢህአዴግ ጽህፈት ቤት እና ከጠቅላይ ሚኒስትር ጽህፈት ቤት እየወጡ የሚሄዱ ህጎች ናቸው። አንዳንዶቹን፣ ብዙዎቹን ህጎች ብናይ በክልል ደረጃ ያሉትን መመሪያዎቹ ፖሊሶቹን ብናይ ፎቶኮፒ ናቸው፣ ልዩነት የላቸውም። እንደየ አካባቢ ተጨባጭ ሁኔታ የወጡ ህጎች በጣም ውስን ናቸው የምናገኛቸው። ስለዚህ በዛም ረገድ ማዕከሉ ውስጥ ያለው የህውሀት የበላይነት በክልሎች ላይ ተጽዕኖ የለውም ብሎ መከራከርም የሚቻል አይመስለኝም። ዋናው ነገር ይሄ ነው። ግን ይሄ እኔ ዋናው ጥያቄ የሚሆነው የህወሀትን የበላይነት በአንዳንድ የተቃዋሚ ኃይሎች የትግራይ ህዝብ የበላይነት አድርጎ የማየት የተዛባ አስተሳሰብ አለ። ወደዛ እንመጣለን፣ ወደዛ እንመጣለን። እሺ፣ ስህተት ሊባል የሚችለው የህወሀት የበላይነት መኖር እኔ ታሪካዊ እውነታ ነው እስካሁንም ድረስ ችግሩ እየተንከባለለ ግን እየቀነሰን ቢመጣ እየተንከባለለ የመጣበት ሁኔታ ነው ያለው እና የክልሎች ነፃነት ጉዳይ የኢትዮጵያ ሕገ መንግስት ለክልሎች የሚሰጠውን መብት በጣም ከፍተኛ መብት ነው። በጣም ጀነረስ ነው። ምናልባት በዓለምም ወደር የሌለው ነው ሊባል ይችላል። ክልሎች እስከ መገንጠል ድረስ ነው መብት ያላቸው። ይሄ መርህ ነው፣ በህግ ደረጃ የተቀመጠ ነው። በተግባር ስናይ ግን ሁሉ ነገር የሚወሰነው አዲስ አበባ አራት ኪሎ ነው። የፓርቲው ማዕከላዊነት ይሄን መብት እንደገና በጓዳ በር ጠልፎ የወሰደበት ሁኔታ ነው ያለው እና በአሁኑ ወቅት ህገ መንግስቱን እንኳን የራሳቸው አድርገው ተቀብለው የነበሩ አካባቢዎች ህገ መንግስቱ በአግባቡ ተፈጻሚ ሊሆን አልቻለም፣ መብታችንን ተነጥቀናል በሚል አሁን በኦሮሚያና በተለያዩ አካባቢዎች የምናያቸው የፖለቲካ ቀውሶችን ከዚህ ጋር ተያይዘው የሚመጡ ናቸው። ስለዚህ ክልሎችስ በትክክል ራሳቸውን እያስተዳደሩ ነው ወይ የሚለው፣ እዛ ክልል ውስጥ ያሉት ሰዎች የአካባቢ ተወላጆች ሊሆኑ ይችላሉ፣ ምን ጥርጥር የለው። ግን መመሪያው፣ ህጉ፣ ደንቡ ከየት ነው እየወጣ የሚመጣው፣ የማን ተጽዕኖ አለበት የሚለው ነገር እሱ አከራካሪ ይመስለኛል። የአንድ ድርጅት ተጽዕኖ በዛ ዙሪያ መኖሩ ብዙም የሚያከራክር አይመስለኝም ማለት ነው። ከዚህ ጋር እንግዲህ የሚነሳ በተለይም ህወሀት የበላይነት የሚባለው በወታደራዊ ሀይል በወታደራዊ ክፍል ጀነራሎች ከፍተኛ ስልጣን ያላቸው አብዛኞቹ የህወሀት አባላት ናቸው ነው የሚባለው። እንግዲህ በዚህ ላይ ያሉት አቶ ታምራት በጣም ጥሩ። ምናልባት አቶ ልደቱ በደንብ ያገኘኝ አይመስለኝም። እኔ ህወሀት የበላይነት ነበረ ብዬ ስል በትጥቅ ትግሉ ወቅት ከፍተኛ አቅም የነበረው ድርጅት ነበረ፣ ይሄ ማንም አይክደው። ከዛም በኋላ ግንቦት አዲስ አበባን እስኪቆጣጠር ድረስ ከዛም በኋላ ሽብር መንግስት ምስረታው ድረስ ያንኑ አቅም እንደገነባ ባይመጣበት ሁኔታ ነው። ይሄ ታሪካዊና ነባራዊ ሁኔታ ነው። ከዛ በኋላ ባለው የሪፐብሊክ መንግስት ሲመሰረት እያንዳንዱ ክልል ራሱን በራሱ የሚያስተዳድርበት፣ በክልሎቹ ደግሞ ወደደም ተጠላ ምርጫ ተደርጎ በየክልሉ ያሉ ብሔራዊ ድርጅቶች አሸናፊ የሆነ የወጡበት ስለሆነም የህዋት የበላይነት የሚባለው ነገር ከዛ በኋላ ባለው ሁኔታ እኔ በተጨባጭ ሊታይና ሊዳሰስ የማይችል ዝም ብሎ ከዚህ በፊት የህወሀት የበላይነት ነበር። ሁሉም ነገር ወደ ትግራይ ሲባል የነበረበት በጣም የተሳሳተ ፍላቀር አመለካከት ተቀጥላ ካልሆነ በስተቀር በተጨባጭ ከሪፐብሊክ መንግስት ምስረታ በኋላ ከፌዴራል ስርዓቱ ምስረታ በኋላ እያንዳንዱ ክልል የራሱን በራሱ የሚያስተዳድርበት ሁኔታ ነው ያለው። አሁን ወደ ፌዴራል ስትመጣ የጋራ መንግስት ነው የፌዴራል መንግስት። በዚህ ውስጥ ክልሎች በምርጫው ስርአቱ መሰረት ፓርላማ አብላጫ ድምጽ ያለው መንግስት ይመሰረታል። ስለሚ አብላጫውን በሪዞ የሚንቀሳቀሱበት ሁኔታ ነው ያለ። ስለዚህ በፓርላማ ከወሰድን አብዛኛው ተመራጭ እና አባል የፓርላማ አባል ከኦሮሚያ ነው የሚመጣው፣ ምክንያቱም ብዙ ብዙ ስለሆነ ከዛ ቀጥሎ አማራ እያለ ይሄዳል እና ይሄ ምንድን ነው የሚያሳየው በህግ አውጪው የመጨረሻው ህግ አውጪው አካል በፓርላማ ጭምር ያለው ሁኔታ ነባራዊ የኢትዮጵያ ሁኔታ በሚቅበት ሁኔታ እየተደራጀ መሆኑን እንግዲህ አንዳንድ ሰዎች መንግስት ሲባል መስተዳድሩን ወይም የዚህ ስራ አስፈጻሚውን እየተመለከቱ የበላይነት አለ ብለው ነገር ከዛ ጋር እየተያዘ የሚነሳ ይመስለኛል። እሱም ጋር ቢሆን በሚዛኑ ማየት ጠቃሚ ይመስለኛል። ከዚህ በፊት ትክክል ነው እንዳልኩት የራሱ ታሪካዊ ሂደት እና ነባራዊ ሁኔታ ስለነበረ በወታደራዊ ክፍል ውስጥ በተለይ ሲኒየር በሆኑ አካባቢዎች ቁጥሩ በዛ ያለ የዋታ አመራር ነበር። ይሄ ግን ሪፎርም ይደረግ ተብሎ ሀገሮች የማመጣጠን የኢትዮጵያን መምሰል አለበት ተብሎ አቅጣጫ ወርዶ፣ በዚህ መሰረት ኢትዮጵያን የሚመስል ሰራዊት እየተፈጠረ ያለበት ሁኔታ ነው ያለው። አሁንም በዚህ ደረጃ በከፍተኛ ደረጃ እንዲህ አይነት ኮምፖዚሽን ሁሉንም የኢትዮጵያ ብሄር ብሄረሰቦች ባማከለ መንገድ እየተንቀሳቀሰ እና ይህንኑ ምስል ይዘ ያለበት ሁኔታ ነው ያለ። ከዛ ውጭ ይሄ የተወሰኑ ሴክተር መስሪያ ቤቶችም እየቆጠሩ በዛ ደረጃ ስልጣን መለካት እኔ ተገቢ አይመስለኝም። ስልጣን የሚባለው ወይ እንደ አሀዳዊ ስርዓት አይደለም። ስርዓት ስልጣን በህዝቦች እጅ ነው። ክልሎች ላይ ነው በወሳኝ መልኩ ያለው። እስከ ቀበሌ ድረስ እያስተዳደሩ ያሉ ክልሎች ናቸው። ራሳቸውን በራሳቸው እያስተዳደሩ ያሉ ስለዚህ፣ ይህ ህዋት የበላይነት የሚባለው ነገር ምንም መሰረት የሌለው ጉዳይ ነው። የሚያ ከላይ እስከ ታች ስለምናውቅ፣ በአማራ ክልልም ከላይ እስከ ቀበሌ የሚመራው በአዴን ነው። በኦሮሚያም በተመሳሳይ መልኩ የሚመራው የኦሮሞ ተወላጅ ነው። ከዚህ ጋር ተያይዞ እንግዲህ አንዳንድ ሰዎች ምን ያነሳሉ፣ ራሱ ይሄ ፌዴራላዊ አስተዳደር በብሔር ብሔረሰብ ሲመሰረት ህወሓትና የኦሮሞ ነጻነት ግንባር ያረቀቁትና እነሱ መሰረት የጣሉበት እንጂ የአማራው ክፍል አልተወከለበትም የሚል ጥያቄ ይነሳልና በዚህ ላይ ያሉት ዶክተር መረራ ኖ ኖ የአማራው ክልል ልደቱ የተሻለ ከደ ይቀርባል። የአማራ ሆነ ኢትዮጵያ ውስጥ ምንድን ነው የውክልና የለም። የኦሮሞ ህዝብም የአማራ ህዝብም ያደግ ውስጥ ወይም አሁን ባለው ስልጣን ውስጥ ውክልና አለው የሚል እምነት የለኝም። ምርጫዎች አንስቷል። ያደግቱ ተወካይ በአሁኑ ጊዜ ላለፉት አራት ዙሮች ምርጫዎች እንዴት እንደነበሩ፣ የህዝብ ድምጾች ሲዘረፉ እንዴት እንደነበሩ ለምሳሌ አዲስ አበባ ያለው ቢሮችን መጥቶ ማየት ይችላል። የህዝብ ድምጽ እንዴት ወደ ሽንት ቤት ተጥሎ ከዛ ህዝቡ ከአርሲ ከአምቦ ከየት ሰብስቦ እንዳመጣልን ዋና ጉዳይ መሬት ላይ ያለው እውነታ ምንድን ነው ነው? መሬት ላይ ያለው እውነታ እነዚህ ከህዋት ጋር ኢህአዴግ መሰረም ያሉ ድርጅቶች እኩል መሆን አልቻሉም። እነዚህ አስተዳደሮች የሚባሉ ለምሳሌ የፌዴራል መንግስታት ተብሎ ስም የተሰጣቸው ከህገ መንግስቱ ውጪ ወረቀት ላይ ከተጻፈ ውጪ እነዚህ ስልጣኖች የላቸውም። ስልጣኖችን እንደሌላቸው ህዝቡም ያውቃል፣ እነሱም ያውቃሉ። ኢትዮጵያ ውስጥ ያለው የፖለቲካ ስልጣን ክፍፍል ፌዴራሊዝምን ማሳይም ዲሞክራሲም ምን ማሳይም ዲሞክራሲያዊም አይደለም ፌዴራላዊም አይደለም። በዓለም ደረጃ በሚታወቁ የፖለቲካ ሳይንስ ምሁራን ኢትዮጵያ ውስጥ ያለው ስርዓት ዲሞክራሲያዊም ፌዴራላዊም አይደለም። እሺ፣ አሁን ወደ አቶ ልደቱ አያሌው ልሄድ። እንግዲህ ፌዴራላዊ አስተዳደር በብሄር ብሔረሰብ ሲመሰረት ህወሓትና የኦሮሞ ነጻነት ግንባር ያረቀቁትና እነሱ መሰረት የጣሉበት እንጂ የአማራው ክፍል አልተወከለበትም የሚል ጥያቄ ይነሳልና፣ አቶ ልደቱ አጠር አድርገው ቢገልጹልን። ይሄ መሰረታዊ ጥያቄ ነው። እንግዲህ አልተወከለም ሲባል አማራ የሆኑ ሰዎች እዛ ውስጥ አልነበሩም ወይ ማለት አይደለም። አማራ የሆኑ ሰዎች፣ የኢህአዴግ አባል የሆኑ የስርአቱ ደጋፊ የሆኑ ሰዎች እዛ ውስጥ ነበሩ። አልተወከለም ሲባል ለእኔ የሚገባኝ አስተሳሰቡ፣ ስነ ልቦናው፣ ማንነቱ ተወክሏል ወይ ነው። በእኔ እምነት አልተወከለም። አንዱ መሰረታዊ ክፍተት በህገ መንግስቱ ውስጥና በፌዴራል አደረጃጀቱ ያለው የማንነት ጥያቄን የተረጎሙትና የማንነት ጥያቄን ቁልፍ ጥያቄ አድርገው በህገ መንግስቱና በፌዴራል አደረጃጀት ውስጥ እንዲገባ ያደረጉት ኃይሎች የራሳቸውን የማንነት ጥያቄ ነው መልስ የሰጡት። አብዛኛው የአማራ የሚባለው ህዝብ በከተሞች ውስጥ ከሁለት ከሶስት ብሄረሰብ ተቀይጦ የተፈጠረው ህዝብ ማንነቱ ከኢትዮጵያዊነት ጋር ተነጥሎ የሚታይ አይደለም። ማነህ ብትለው ኢትዮጵያዊ ነኝ ብሎ የራሱን ማንነት ከኢትዮጵያዊ ማንነት ጋር አንድና አንድ አድርጎ የሚያይ ህዝብ ነው። የዚህ ህዝብ ማንነት ተጨፍልቆ በጭፍኑ በደፈናው የትምክተኝነት አመለካከት ተብሎ ይሄ መሰረታዊ የከፊሉ ህዝብ ማንነት ተጨፍልቆ ውክልና ሳያገኝ ነው የቀረው በህገ መንግስቱና በፌዴራል አደረጃጀቱ። በዚህ ምክንያት ገና ከጅምሩ ይሄ ስርዓት እንደ ስርዓት ስልጣን ሲይዝ በአብዛኛው የአማራ ህዝብና በከተሞች የሚገኘው ከሁለት ከሶስት ብሔረሰብ ተቀይጦ የተፈጠረው ህዝብ ስርአቱን የጋራ ስርአቴ ነው ብሎ አልተቀበለውም። የዛ መዘዝ ነው እስካሁን ድረስ ችግሮች ከችግሮች እየጨመሩ እየጨመሩ መጥተው ከፍተኛ የሆነ ብሶትና ቅራኔ እየፈጠሩ ያሉት። ህገ መንግስቱና የፌዴራል አደረጃጀቱ የአሸናፊዎች ሰነድ ነው የሆነው። እሺ፣ አቶ ተምራት፣ እኔ አልስማማ። ምክንያቱም የአማራ ህዝብ ከማንኛውም ብሔረሰብ በፊት በሀገራችን የብሔር እኩልነት ሲረጋገጥ ይገባል ብሎ ጥያቄ ያነሳ ህዝብ ነው። ከዚህ ጋር ተያይዞ ልጆች እንደ ኢህአዴን ኢህደን ውስጥም ሆነው ከዛም በኋላ ህብረ ህብረ ሆነው ከታገሉ በኋላ ከለውጥ በኋላ ሁሉም በየብሔሩ ሲደራጅ አማራ ምዕራፍን ችሎ በብአዴን ጥላ ስር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ስለዚህ የአማራ አማራን የሚወክል ድርጅት የለም ተብሎ የተነሳው ነገር መሰረተ ቢስ ነው። ምክንያቱም በተጨባጭ የአማራን ህዝብ የሚወክል በአማራ ህዝብ የተመረጠ በአራት ምርጫ አምስት ተከታታይ ምርጫዎች የአማራ ህዝብ ታስተዳድረኛለህ ብሎ የመረጠው ብአዴን የሚባል ድርጅት አለ። ብሔረ አማራ ዲሞክራሲያዊነት እና ድርጅት ይባላል። ስለዚህ እዚህ ጋር እንደውም መስተካከል ያለበት አስተሳሰቡ ትምክተኝነትን ከአማራ ጋር ማገናኘትን ትክክል አይደለም። ትምክተኝነት ሌላ ጉዳይ ነው። አማራ እንደ ማንኛውም አማራ ክልል ህዝብ እንደ ማንኛውም ሌላ ህዝብ የተጨቆነ የተገፋ በከፍተኛ ኋላ ቀርነትና ድህነት ውስጥ ተቃየ ነው ህዝብ ነው። ይህንን ችግሩን ከመሰረቱ ለመቅረፍ እየተንቀሳቀሰ ያለ ድርጅት ነው። በተጨባጭም ባለፉት አመታት የትኛውም ሀገራችን ክልል እንደሚታየው ሁሉ በመሰረተ ልማት፣ በጤና በትምህርት የአማራ ክልል ህዝቦች በአማራነት ሲነገድባቸው ከመቆየቱ ውጪ በተጨባጭ አገልግሎት ያላገኛቸው በየገጠሩ ትምህርት ቤት፣ ጤና ኬላ እንዲስፋፋ ያደረገ መሰረተ ልማት መንገድ እንዲዘረጋ ያደረገ ድርጅት ነው። በተጨባጭም ተጨባጭ ለውጦች የመጡበት ክልል እየሆነ ያለበት ሁኔታ ነው ያለው። ህዝቡም በዚህ ደረጃ ተጠቃሚ ሆኗል። በርካታ ዩኒቨርሲቲዎች ተከፍተዋል። አልጠቃሚ የሚለው ነገር ትክክል አይደለም። እንዲሁም ከዚህ በተቃራኒ አማራን ማንነት ተከናንበው ከሌላ ህዝብ ጋር እያጋጩ የራሳቸውን ፖለቲካዊ ጠባብ ፖለቲካዊ ፍላጎት ተማርካት የሚንቀሳቀሱ ኃይሎች ናቸው የአማራ ጠላት ሆነው እየተሰለፉ ያሉት እንጂ የአማራ ክልል ህዝብ አንዴ አይደለም፣ አራት አምስት ጊዜ በምርጫ ያረጋገጠው አዲስ ታሪክ ካልፈጠር በስተቀር ኢህአዴግ ከስልጣን ለስልጣን ከመብቃቱ በፊት ለአማራ ህዝብ ብሎ በአማራ ስም የታገለ ድርጅት ኢትዮጵያ ውስጥ ኖሮ አያውቅም። ይሄ ከኢህአዴግ መምጣት በኋላ የመጣ እውነታ ነው። አንደኛው ይሄ ነው። ነበረ ወይ? አሁን ከጥንት ጀምሮ የታገለ ነው ብለውኛል። አዎ ኦፍ ኮርስ ብአዴንም ይሂደን ሆኖ ለኢትዮጵያ ነው እንጂ የታገለው ለአማራ አይደለም። የታገለው የአማራ ድርጅት እንዲሆን ያደረገው ኢህአዴግ ውስጥ የነበረው ግፊት እንደሆነ ነው ሁላችንም ግልጽ ነው። አንደኛ ሁለተኛ፣ እስቲ ንገሩኝ፣ የአማራ ማንነት ማለት ለእርስዎ ምንድን ነው? ዲፋይን ያደርጉታል? ማንም ሰው እኮ ማንም ህዝብ እኮ የራሱን ማንነት ራሱ ነው እንጂ ዲፋይን የሚያደርገው አንዱ የሌላውን ማንነት ዲፋይን ሊያደርግለት አይችልም። እኔ እያልኩ ያለሁት በትግል ወቅት ትክክል ነው፣ ህብረ ብሔራዊ የነበረ ድርጅት ያው ድርጅት ነው። አብዛኞቹ የአማራ ተወላጆች ስለነበሩ አታጋይ ድርጅት ስላልነበረው የአማራ ህዝብ በአዴን እየተደራጀ በወቅቱ በነበረው የብሔር ብሔረሰቦች ጥያቄ የብሄር ጥያቄ ትክክል ነው። ኢህዴን በዛ ደረጃ እንደ አማራ ነኝ ብሎ የወጣበት ሁኔታ አልነበረ። ምክንያቱም በወሳኝ መልኩ ያ ጉዳይ ሲቀነቀን የነበረው በሌሎች ብሔር ብሔረ ችኩም ብሔር ብሔረሰቦች ስለነበረ ነው። ይህን ታሪካዊና ነባራዊ ሁኔታ መካድ ተገቢ አይመስለኝም። ከዛ በኋላ ግን ከሽግግሩ በኋላ ነባራዊ ለውጥ የሚያሳይ የነበረው ሁሉም በየ በየብሔረው ሲደራጅ ይሄደንም የክልሉ የሚወክል ድርጅት ሆኖ የወጣበት ሁኔታ ነው የነበረው። እኮ ህዝቡ ጠይቆት ነው በአማራነት መደራጀት እንፈልጋለን ወክለን ብሎት ነው ብአዴንን በዛ ደረጃ ወደ አማራነት የተቀየረው። አቶ ልደቱ እርሶ ያውቁ የለ እንዴ? የወሎ ህዝብ የጎንደር ህዝብ እኮ ነው አርሶ አደር እኮ ነው ከብአዴን ጋር ሲታገል የነበረው ፈልጎና ፈቅዶ ነው እንጂ እሺ፣ እዛ ላይ እናቁመው። እንግዲህ በቂ ተናገራችሁ መሰለኝ። እንግዲህ በፌዴራላዊ አስተዳደርና በክልላዊ አስተዳደሮች መካከል ያለው ግንኙነት ምንድን ነው? ወደ አቶ ታምራት ልመለስ። ህገ መንግስቱ ላይ በግልጽ የተቀመጠ ነው። የክልሎች ስልጣን አለ፣ የፌዴራል መንግስት ስልጣን አለ። ክልሎች ራሳቸውን በራሳቸው የሚያስተዳድሩበት በህገ መንግስቱ ቁጭ ብሏል። ክልሎች እነማን እንደሆኑ ተቀምጧል። በምን አይነት መልኩ ክልል እንደሚደራጅ ተቀምጧል፣ በዝርዝርና በግልጽ ሁሉም በሚያውቀው መልኩ አንድ ተመሳሳይ ስነንቦና ያላቸው ተመሳሳይ ቋንቋ የሚናገሩ ተመሳሳይ ታሪክ አለም ብለው የሚያምኑ በዚህ ደረጃ ሊደራጅ እንደሚችሉ ተቀምጦ ክልሎች የተደራጁበት ሁኔታ ነው ያለው። ፌዴራል መንግስትም በጋራ ነው እየመሩ ያሉት። ፌዴራል መንግስት በህዝብ ተወካዮች ምክር ቤት በየአምስት ዓመቱ የሚደረገው ምርጫ በፌዴሬሽን ምክር ቤትም እንደዚሁ ግን ብሄር መሰረት ያደረገ ብሄረሰብን መሰረት ያደረገ እየተወከለ የመጣበትና በዚህ ደረጃ እየተዳደረ ያለበት ሁኔታ ነው ያለ። ዶክተሩ መረራ የሁሉም ችግሮች እናት አቤታዊ ዲሞክራሲ የሚባለው ነው። ይህ አቤታዊ ዲሞክራሲ የስልጣን ክፍፍልን አይፈቅድም። ነጻ ፍርድ ቤት እንዲኖር አያደርግም። ነጻ ፓርላማ ህግ አውጪ እንዲኖር አያደርግም። ነጻ ተቋማት እንዲኖር አያደርግም። ነጻ ሚዲያ እንዲኖር አያደርግም። ክልሎችን በነጻነት እንዲደራጁ አያደርግም። ኢትዮጵያ ውስጥ አሁን ያለው በግልጽ ቋንቋ ለማስቀመጥ የሞግዚት አስተዳደሮች ናቸው። ለምሳሌ ኦሮሚያ ውስጥ፣ አማራ ውስጥ፣ ደቡብ አካባቢ፣ ሶማሌ ምንላ ገንቤላ፣ አፋሪ ምንላ ተብሎ የተሰየሙት የሞግዚት አስተዳደሮች ናቸው እንጂ የራሳቸው ህይወት ያላቸው ያንን ህዝብ የሚወክሉ በዛ ህዝብ ተቀባይነት ያላቸው እነዛ ህዝቦች የሚያምኑባቸው የመንግስታዊ መዋቅሮች አይደሉም። ዲሞክራሲያዊም አይደሉም። አፈጣጠራቸው ፌዴራላዊም አይደሉም። ያደጎችን እየጠየቅን ያለ ነው በወረቀት ለተጻፉ ለሀያ አራት ሀያ አምስት አመታት ለኢትዮጵያ ህዝብ ቃል የተገቡላቸው መሰረታዊ መብቶች በህገ መንግስቱ ላይ የተጻፉ እንኳን ስራ ላይ አውሉ እንዳሁም ከአጼዎች ዘመን የበለጠ አፋኝ ማዕከላዊነትን ያጠበቀ የህዝቦችን መብት የገፈፈ ፌዴራል ስላት ብሎ እኮ የመሬት ላይ ያስቀምጡት እኮ ነው። እሺ ዶክተር መረራ እንግዲህ ከዛ ጋር ተያያዙ፣ ልክ ወዴት ይወስደናል ይሄ አሁን ኢትዮጵያ ውስጥ በመነሳት ላይ ያለው ተቃውሞ? በኦሮሚያ በአማራ ክልል፣ አሁን ኮንሶ አካባቢ የመሳሰሉ ተቃውሞዎች እየተነሱ ናቸው እና ለዚህ መንስኤው ምንድነው? ወደ አቶ ወልደቱ ልሂድ። አዎ እንግዲህ ከቅድሙ ጋር እያይዤ ለመመለስ መሞከር እድል ድል ስላላገኘው አንደኛ፣ በወረቀት ላይ በህገ መንግስት ደረጃ በመርህ ደረጃ የክልሎች እና የፌዴራል መንግስት ስልጣን ቁልጭ ብሎ ተለያይቶ ተቀምጧል። በዛ በኩል ችግር የለም። እንዳውም ጥያቄው የሚነሳው ለክልሎች ይሄን ያህል መብት መስጠት ያስፈልጋል ወይ የሚል ነው እንጂ፣ ምክንያቱም የመገንጠል ሁሉ መብት አላቸው። በጣም ጀነረስ ነው ሕገ መንግስቱ እንጂ ያንሳል የሚባል መብት ብዙም የለም። ችግሩ ያለው ወደ ተግባር ስንመጣ ነው። ወደ ተግባር ስንመጣ የፌዴራል ስርዓቱ ቅድም እንዳልኩት በፓርቲ ማዕከላዊነት ተነጥፏል፣ ስልጣኑ ተወስዷል። ብዙዎቹ የዳር ሀገር ክልሎች ሕገ መንግስቱንና የፌዴራል ስርዓቱን የእኛ ስርዓት ነው ብለው ተቀብለውት ነበር። ከመጀመሪያው ቅድም እንዳልኩሽ አማራው አካባቢና ከተሞች አካባቢ ከመጀመሪያውም ተቀባይነት አይኖረውም። ብዙዎቹ በብሔር ብሔረሰብ ራሳቸውን ያደራጁ ሀይሎች ተቀብለውት ነበር። ነገር ግን በሂደት ሲታይ ያ ስልጣን በወረቀት ላይ እንጂ በተግባር ሊተረጎም አልቻለም። አጠቃላይ ስልጣናቸው በፓርቲ ሴንትራሊዝም የተቀማበት ሁኔታ ነው ያለው። ጊዜ እየጠበበብን ነው እና ከዛ ጋር ተያይዞ ወደ አሁን ወደሚነሱት ተቃውሞዎች ብንሄድ አሁን ወደሚነሱት ጥያቄዎች ስንመጣ ለእኔ ሁለቱን በደንብ ማየት ያስፈልጋል። አንደኛ ቅድም ያልኩት የከተሞች አካባቢ ከሁለት ከሶስት ብሔረሰብ የተወለደው አማራው አካባቢ ከመጀመሪያው ስርዓቱ የእሱን ማንነት ስላልወከለለት፣ የሌሎችን ማንነት ስለጫነበት አልተቀበለውም። ይሄ ጉዳይ በመልካም አስተዳደሮች ችግሮች እየተጠናከረ መጥቶ ነው ለዚህ ብሶት የበቃ። ኦሮሚያን በመሰሉ አካባቢዎች ደግሞ በህገ መንግስት የተሰጠው መብት በተግባር ሊውል ስላልቻለ በጓሮ በር ስለተነጠቀ የመጣ ብሶት ነው። እነዚህ ሁለት ነገሮች ናቸው የችግሩ መሰረታዊ ምንጮች። ስለዚህ መፍትሄ የሚሆነው ህገ መንግስቱ ያለበትን ጉድለት ማሟላት፣ በህገ መንግስቱ የተቀመጡ መሰረታዊ መብቶችን ደግሞ በተግባር መሬት ላይ ማዋል። ይሄ ከተደረገ ይሄ ሁሉ ብሶት ሊኖር አይችልም። እሺ አቶ ታምራት ደጀኔ፣ በመጀመሪያ ደረጃ ይሄ አማራን የሚወክል ድርጅት የለም የሚለው ነገር ትክክል አይደለም። አሁንም እሱ እንደዚህ የማስመር እፈልጋለሁ። መላ አማራ ህዝቦች፣ በተለይ ደግሞ ጥጥ ተጀመረበት የሰሜን ወሎ፣ የአገውና የጎንደር ሰሜን ጎንደር አካባቢ ዋነኛው የኢህዴንና ብአዴን መንቀሳቀሻ ስለነበረ የህዝብ ድጋፍ ነበረው፣ አማራም ደግፎታል። ስለዚህ በዚህ ደረጃ አማራን የሚወክል ድርጅት አለ፣ ህብረተሰቡም አሁንም እየደገፈ ያለበት ሁኔታ ነው ያለው። ሁለተኛ፣ እንደተባለው ፌዴራሊዝም ሰልፍ ሩልና ሸርድ ሩል ነው። ክልሎች ራሳቸውን በራሳቸው እያስተዳደሩ አይደለም ወይ? ለምንድን ነው ይሄ የሚካደው? አማራ ክልል፣ ኦሮሚያ ክልል፣ ደቡብ፣ ሌሎችም እኮ የራሳቸው ምክር ቤቶች አላቸው። በራሱ ክልል በፓርቲዎች ህግ መሰረት፣ በክልሉ ባለው ህግ መሰረት ተደራጅቶ በየጊዜው የክልል ምክር ቤቶች እየተቋቋሙና አብረተው ራሱን በራሱ እያስተዳደረበት ያለበት ሁኔታ ነው ያለው። ከዛ ጋር የሚባለው ነገር እኮ ከሀብትና ከሰው ኃይል ስምሪት ጋር የተያዘ ነው ሀብት የክልሎች ራሳቸውን በራሳቸው የሚያመነጩትን ሀብት በተጨማሪም እንደ ሀገር ሼርድ በሆነው መንግስት እንደ ፌደራል ከሚመደብላቸው በቀመር ይህንን አስተባብረው እየመሩ ያሉበት ሁኔታ ነው ያለው። ፕሮጀክቶቻቸውን ራሳቸውን እየመሩ ያሉ ፌደራል መንግስት በተወሰነ ካልሆነ በስተቀር አብዛኛው ስራ እየተሰራ ያለው ክልል ላይ አብዛኛው የልማት ስራ፣ አብዛኛው ኢንፍራስትራክቸራል ስራ። ዲሞክራሲ እንዲኖር ከተፈለገ ዲሴንትራላይዝ ማድረግ ነው ይሄ እሺ፣ ዶክተር መረራ ጣፋች አይደለም። ዲሴንትራላይዜሽን ማለት እኮ ይሄ ነው። እስከ ወረዳ፣ እስከ ቀበሌ ለሰው ስልጣን ተሰጠዋል። ተቃውሞ በተመለከተ ትንሽ ሀሳብ ልስጥ ብዬ ነው። ተቃውሞ ትክክል ነው። በማንኛውም ዲሞክራሲ ሀገር ውስጥ ተቃውሞ የሚደገፍን እንጂ የሚነቀፍ አይደለም። በዲሞክራሲ ስርዓት ውስጥ ተቃውሞ ለምን መጣ ተብሎ ሊነሳ አይችልም። ተቃውሞ የተነሳው ስርዓቱን በመጥናት ወይም ስርዓቱ ተጠቃሚ ስላላደረገ ሳይሆን በአብዛኛው በታች ባሉ አስተዳደር ከምን ህብረተሰቡ ከመልካም አስተዳደር ጋር ተያይዞ እነሱ ችግሮች አሉበት፣ አስተዳደር በደሎች አሉበት። እነዚህም በተለያዩ አግባቦች በመድረኮች ሲያነሳ ቆይቷል። ያ ፈጥኖ ካለመፍታት ጋር ተያይዞ በተነሳ ችግር በተለያዩ አካባቢዎች ይሄ ተቋሞ የተነሳበት ሁኔታ ነው ያለው እንጂ ስርዓቱን በመጥራት ወይም የስርዓት ለውጥ እንዲመጣ በመመኘት የተቀሰቀሰ እንዳልሆነ ግንዛቤ ሊወሰድበት ይገባል ነው ያለ ዶክተር መረራ። በመሰረታዊ መንገድ ስርዓት ለውጥን በመጠየቅ ነው። ህዝብ እኮ በግልጽ ቋንቋ እየጠየቀ ነው። ኢህአዴግ ከስልጣን ይውረድ፣ የሽግግር መንግስት ሲቋቋም ብሎ እየጠየቀ ነው። ኢህአዴጎች ለምን እንደማያምኑ አላውቅም እንጂ ይሄ አንድ ተዋቀር የሚባለው ዲሞክራሲያዊም ፌዴራላዊም ስላልሆነ የህዝብ ብሶት አንድ ህዝብ ሊበቃው ከሚችል በላይ በቃኝ። አስተዳዳሪ በደል እኮ ብቻ አይደለም እኮ ኢህአዴግ የዘረጋው እኮ አንድ ለአምስት እያለ የካድሬዎች አስተዳደር እኮ ነው፣ የአፈና አስተዳደር እኮ ነው። ከአጼዎች ዘመን ጋር እንኳን ሲወዳደር ጨቋኝ የሆነ የአፈና አስተዳደር ነው። ለምሳሌ ኦሮሞ ህዝብ ላይ በአባራ ህዝብ ላይ በምን ህዝብ ላይ እየተጫነው ህዝቡ ያንን እየተቃወመኝ ነው። ለምሳሌ የመሬት ዘረፋ ኦሮሚያ ውስጥ አዲስ አበባ አካባቢ ጨምሮ ሰፊ የሆነ የመሬት ዘረፋ፣ ጊዜ የለኝም እንጂ ብዙ ነገሮች ያሉበት የመሬት ዘረፋ ሲካሄድ ነበር። እሱን ነው የተቃወመው። ወጣቶች በእኩልነት ስራ እያገኙ አልነበረም። እሱን ነው የተቃወመው። በእነሱ ላይ የተጫነው የሞግዚት አስተዳደሩ አልፈልግም፣ ራሴ በመረጥኳቸው ሰዎች መተዳደር አለብኝ እያለ ነው ለምሳሌ ምርጫ እያለው ተደጋግሞ ምርጫ ብሎነዋል። ማነው አቶ ታምራት ምርጫ እኮ አደለም። ኢህአዴግ እኮ ለአራት ዙር አምስት ዙር ያደረጋቸው ምርጫዎች የህዝብ ድምፅ ተዘርፎ ነው። አቶ ልደት አሁን ዞሮ ዞሮ ምንድን ነው አቶ ታምራት እያሉ ያሉት? አሁን ተቃውሞ ኢትዮጵያ ውስጥ አለ። ይሄ በዲሞክራሲ ሂደት የሚጠበቅ ነው ነው እያሉ ያሉት። ይሄ ምንም ጥርጥር የለውም። ላለፉት ሀያ አምስት አመት አመታትም ኢትዮጵያ ውስጥ ተቃውሞ ነበረ። አሁን ግን የተፈጠረው ሁኔታ ዝም ብሎ ተራ ተቃውሞ ሳይሆን የአገሪቱን ህልውና መሰረታዊ ህልውና የሚፈታተን የፖለቲካ ቀውስ ነው የተፈጠረው። ችግሩን በዚህ ደረጃ አምነን የማንቀበለው ከሆነ መፍትሄውንም ማግኘት አንችልም፣ ነው አንዱ የኔ ሀሳብ። ሁለተኛ አሁንም እየተባለ ያለው የችግሩ ምንጭ እንዲሁ ዝም ብሎ ከቢሮክራሲ ውጣውረድ ጋር የተያያዘ የመልካም አስተዳደር ችግር የሙስና ችግር እንደሆነ ነው የሚገለጸው። በዚህ ቁንጽል ሁኔታ የሚገለጽ አይደለም። ስርአት ውስጥ ያለው ችግር ስርአት ውስጥ ያሉት ችግሮች በዋናነት ሶስት ናቸው በእኔ እምነት። አንደኛው የህግ ክፍተት አለ፣ የህግ ችግር አለ፣ የፖሊሲ ችግር አለ። ሁለተኛው ከፍተኛ የሆነ የአፈጻጸም ድክመት አለ። ሶስተኛ መሰረታዊ የሆነ ፋንዳሜንታል የሆነ የጸረ ዴሞክራሲያዊነት ችግር አለ በስርዓቱ ውስጥ። እነዚህ ሶስት ነገሮች በችግርነት ተፈርጀው መፍትሄ ካልተፈለገላቸው መፍትሄ ሊገኝ አይችልም። ሁለተኛ ኢህአዴግ አሁን እያለ ያለው ምንድን ነው? በራሴ ውስጥ ጥልቅ ተሀድሶ አድርጌ እንደገና ተጠናክሬ ችግሩን እፈተዋለሁ ነው እያለ ያለው። ይሄ በጭራሽ የችግሩ መፍትሄ አይደለም። ከዚህ በኋላ ለኢትዮጵያ መፍትሄ የሚሆነው ችግር በኢህአዴግ ዙሪያ ብቻ የሚገኝ ሳይሆን የህብረተሰቡን አጠቃላይ ተሳትፎ የሚጠይቅ ነው። ህብረተሰቡን የሚወክሉ ሲቪክ ማህበራት፣ የተቃዋሚ የፖለቲካ ፓርቲዎች የሚሳተፉበትና የመፍትሄው አካል የሚሆኑበት መፍትሄ ነው እንጂ የሚያስፈልገው እንደተለመደው ኢህአዴግ እኔ ብቻ እፈተዋለሁ እኔው ታድሼ እኔው ተጠናክሬ እፈተዋለሁ የሚለው ነገር አያስኬድም። አቶ ታምራት በዚህ ጉዳይ ላይ የሚሉት ካላቸው። አቶ ረደቱ ያነሳቸው ነጥቦች አሉ። በአንደኛ ጉዳይ አልስማማም። የፖሊሲ ችግር አለ የተባለው ነገር ትክክል አይደለም። በዛ አልስማማም። እንደ ድርጅትም አልተገመገመም። ምክንያቱም በፖሊሲ ደረጃ ሀገሪቷ እስከዛሬ ድረስ ህዝቡ በብዝሃነት ላይ የተመሰረተ ህብረ ብሔራዊ ፌደራል ስራ ተገንብተዋል ተጠቃሚ ሆነዋል በቋንቋው በባህሉ ራሱን በራሱ የማስተዳደር በልማት የመሳተፍ በልማት ቀጣይነት ልማት ማረጋገጥ የሚችልበት እድል የተፈጠረበት ሁኔታ ነው ያለ ይህን ያመጣው ደግሞ ፖሊሲው ነው ስለዚህ ከዚያ አኳያ ፖሊሲ ችግር የለ አፈጻጸም ችግር አለ ያሉት የጸረ ዲሞክራሲያዊ አዝማሚያዎች ና ተግባራት ያሉት ያሉት ትክክል ነው ይሄ ዞሮ ዞሮ ኢህአዴግም እንደ ገመገመው ና አሁንም እያለ እንዳለው ሲሪየስ የሆነ የመልካም አስተዳደር ችግር አለ ይህን የመልካም አስተዳደር ችግር ፈትቼ ከሕዝቡ ጋር ተዋይቼ በየደረጃው ካለው ከወጣቶች፣ ከሴቶች፣ ከአረጋውያን ከሲቪል ሶሳይቲው ጋር ከሃይማኖት ተቋማት ጋር ተዋውቼ ከሕዝቡ ጋር በአጠቃላይ ተዋውቼ ችግሩን ፈትቼ ከችግሬ ጸርች ወጣለሁ ብሎ ነው ቃል እየገባ ያለው እና ከዛ አኳያ የችግሩ ምንጭ የመልካም አሰራዊ ችግር እንደሆነ ደጋግሞ ድርጅቱም መንግስትም ያመነበትና ይሄን ለመፍታት እየተንቀሳቀሰ ነው ያለው። አሁን በተጨባጭም ሰሞኑን ጀምሮ እየተደረጉ ያሉ እንቅስቃሴዎች ይሄው ከህብረተሰቡ ጋር ኢንጌጅ በማድረግ በችግሮች ዙሪያ መወያየትና መግባባት ላይ ደርሶ በቀጣይነት ችግሮች መፍታት የሚያስችልበት ሁኔታ ላይ በጋራ ርብርን የሚጠይቅ ጉዳይ ከመሆኑ ጋር ተያይዞ እየተሰራ ያለበት ሁኔታ ነው ያለውና የችግሩ ምንጭ በደንብ ድርጅቱ የለየበት ሁኔታ እንዳለ ለማስቀመጥ ነው። ሁለተኛ ቅድም ዶክተር መረራ ደጋግመው እንደሚያነሱት እያነሱ እየኮነኑ ነው ያሉት ይህ አብዮታዊ ዲሞክራሲ የሚባለው ነገር እኔ በደንብ ላሰምርበት ስለምፈልግ ነው። ምክንያቱም በአብዮታዊ ዲሞክራሲ መንገድ ነው ይህች ሀገር በዚህ ደረጃ እየደረሰች ይቻለች ሰላምና መረጋጋት የሰፈነባት፣ ከራሱ አልፋ ሌሎች ሀገሮችን የማረጋጋት ተልዕኮ ውጤታማ እየሆነች ሀገር እየሆነች የመጣችው በአብዮታዊ ዲሞክራሲ መስመር ልማት እየተረጋገጠ ያለው ፈጣን ልማት እየተረጋገጠ ያለው በአብዮታዊ ዲሞክራሲያዊ መስመር ነው። በየአካባቢው ፍትሀዊ ሀብት ክፍል እንዲፈጠር ሁሉም ኢትዮጵያዊ በዜግነቱ ከ ከእያንዳንዱ ልማት እንቅስቃሴ ተገቢውን ጥቅም እንዲያገኘ እየተደረገ ያለበት ሁኔታ የተፈጠረው ፍትሀዊ እድገት ልማት የተፈጠረው በዚሁ መስመር ስለዚህ ለምን አብዮታዊ ዲሞክራሲን እኔ ያምረው እንደሚጠሉት አልገባኝም። ወይ ልማቱ ካልጣማቸው ሌላ ጉዳይ ነው። እኔ በጣም ያሳዘነኝ ግን ዶክተር መረራ እኔ የእሳቸውም ተማሪ ነበርኩ። ብዙ የጻፋቸው መጽሐፎች አሉ። ብዙ እዛ ላይ ሲሰጡ የነበሩት የፊውዳሉ ሥርዓት በዚህ ደረጃ ያንቆለጳቁሱታል ብዬ አልገመትኩም። እኔ የህዝብ ክህደት ብዬ ነው ሞሉት። ወደ መቶ በመቶ ሊባል በሚችል ደረጃ የኦሮሞ ህዝብ በጥሰኝነት ሲኖር በነበረበት ሁኔታ ያን ማምለክና ያ ትክክል ነበር ያ የሚደነቅ የሚደገፍ ነው ከአሁኑ የተሻለ ነው ብሎ ማለት፣ እኔ በእውነት የቱ ጋር ነው የቆም ነው እውነት ለኦሮሞ ህዝብ ነው ወይ የታገልን ያለ ነው የሚለው ነገር እኔ በጣም ያሳስበኛል። በዚህ መንገድ ከሆነ የምንሄደው አደገኛ ነው የሚል ነገር ነው ያለን። ዶክተር መረራ እኔ ከአጼው ስርዓት ያላነሰ ወይም የበለጠ የኢህአዴግ ችግር ፈጣሪ ነው ያልኩኝ እንጂ በየትኛው ሚዛን የአጼዎች ፍቅረኛ እንዳልሆንኩኝ መጽሐፌ ላይም ያየው ይመስለኛል። እሱ ጉዳይ ትልቁ አይደለም። ዋናው ጉዳይ እኔ የሆነ ያለው ምንድን ነው የራስ ኢህአዴግ የራሱ ማውራት እንጂ ህዝቡ እየጠየቀ ያለውን መሰረታዊ ችግር እየተረዳው አይደለም። ቅድም ልደቱ ያነሳቸው አንዳንድ ነገሮች አሉ። ምንድን ነው አሁን እኮ አጠቃላይ ቀውስ ሀገሪቷን ህልውና እውነትም የሚፈታተን ኢትዮጵያ ትኑር አትኑሩ እንኳን ከፍተኛ የሆነ የሀገር ቀውስ ቀውስ ተፈጥሯል። የፖለቲካ ቀውስ ተፈጥሯል ይህንን ለመፍታት በአጠቃላይ አንድ ብሔራዊ የአንድነት መንግስት የማቋቋሙ አዲስ የሽግግር መንግስት የማቋቋሙ ኢህአዴግ፣ ወጣቶች፣ ሴቶች፣ ሽማግሌዎች፣ ሃይማኖት መሪዎች እያለ ከራሱ ጋር ከማውራት ይልቅ ወደ ከኢትዮጵያ ህዝቦች ጋር ከኢትዮጵያ ቀኛ የህዝብ ተወካዮች ጋር መሰረታዊ ለውጥን ወደ ማምጣት የጋራ የአንድነት መንግስትን ወደ መመስረት ተረጋግቶ ወደዛ መሄድ እንጂ ጠመንጃ አለኝ ጉልበት አለኝ ብሎ እኮ ዝም ብሎ መተኮሱ ብቻ እዚህ የደረሰውን ችግር አይፈታም ነው የሚለው ነ አቶ ልደቱ። ያነሱት አንድ ነጥብ አለ እንግዲህ ያለ ችግር ስለሆነ ህወሀት የበላይነት ወይም ደግሞ ተጽዕኖ አሳዳሪነት ባለበት ሁኔታ የትግራይ ህዝብ መጠቀም ጋር ተያይዞ ወይም ተምታቶ የሚቀርብበት ሁኔታ አለ ብለው ጠቅሰውት ነበርና አሁን እሱን ቢያብራሩልን አቶ ልደቱ። እንግዲህ አንዱ ችግር ምንድን ነው ይህን የህወሀትን የበላይነት ልክ የትግራይ ህዝብ የበላይነት እንደሆነ ከእሱ ጋርም ተያይዞ ደግሞ የትግራይ ህዝብ በዚህ በህውሀት የበላይነት ምክንያት ከሌላው ህዝብ የተለየ ተጠቃሚ እንደሆነ አድርጎ የማየት እና የማየትን ብቻ ሳይሆን የጥቃትም ሰለባ የማድረግ ሁኔታ አገራችን ውስጥ እየታየ ነው። ይሄ እጅግ በጣም ተገቢ ያልሆነ አደገኛ አካሄድ ነው። እኔ በሰው ወሬ ሰምቼ አይደለም። ትግራይ ውስጥ አራት አምስት ጊዜ ሄጄ አርሶ አደሩ ውስጥ፣ የከተማ ነዋሪ ውስጥ የህዝቡን ኑሮ አይቻለሁ። የትግራይ ህዝብ በአሁኑ ወቅት ስም ተረፈው እንጂ ከሌላው የኢትዮጵያ ህዝብ የተለየ ተጠቃሚ አልሆነም። ግን በህወሓት ዙሪያ ስርዓቱን ተጠቅመው በስርዓቱ ዙሪያ ተሰባስበው በአጭር ጊዜ የከበሩ ከፍተኛ የሆነ የድሎት ኑሮ በአጭር አመት ውስጥ የሚኖሩ የህወሓት ደጋፊዎች የሉም ማለት አይደለም፣ አሉ። እነዚህ ሰዎች ግን በምግባርም በቁጥርም በሚሊዮን የሚቆጠረውን የትግራይ ህዝብ የሚወክሉ አይደሉም፣ በጭራሽ አይመስሉትም። ስለዚህ የትግራይን ህዝብ የአሁኑ ችግር የመፍትሄ አካል አድርገን ነው እንጂ ማየት ያለብን። በዚህ በምንፈልገው የስርዓት ለውጥ የትግራይን ህዝብ ለማጥቃት ለመበቀል መታሰብ አለበት ብዬ አላም። ይሄ በጣም እጅግ አደገኛ የሆነ ነገር ነው። ስለዚህ የትግራይን ህዝብ ደግሞ ሳይወድ በግድ ስርዓቱንም እየጠላ ከስርዓቱ ጋር አብሮ እንዲቆም የሚያደርግ አመለካከት ነው። ስለዚህ ይሄ ትክክል ስላልሆነ መታረም ያለበት ነው። የህወሓትም የበላይነት እና የትግራይን ህዝብ ተጠቃሚነት ለያይቶ ማየት ያስፈልጋል። እኔ በተግባር እንዳየሁት የትግራይ ህዝብ ከሌላው ህዝብ የተሻለ ተጠቃሚ አይደለም። እንዳውም በአንዳንድ ጉዳዮች፣ በተለይ ከነጻነትና ከመብት ጋር አያይዘን ካየነው የትግራይ ህዝብ በዚህ ሰዓት የበለጠ ተጎጂ ሆኗል እንጂ አልተጠቀመም። ይሄን በደንብ ማስመር ያስፈልጋል። ሌላው ግን አሁን ውይይታችንን ለመቋጨት አንዱ እያየሁት ያለው ችግር ኢህአዴግ ወደ ስልጣን የመጣው የትምክተኝነት አመለካከትን በመቃወምና በማውገዝ ነው። አሁን ግን ኢትዮጵያ ውስጥ ዋናው የትምክተኝነት አስተሳሰብ ባለቤት የሆነው ቁንጮ ባለቤት የሆነው ኢህአዴግ ነው። የችግሩን ምንጭ የማውቀው እኔ ነኝ፣ መፍትሄውን የማውቀው እኔ ነኝ፣ የዚህችን እጣ አገር እጣ ፈንታ የምወስነው እኔ ብቻ ነኝ የሚል ትምክተኝነት አድሮበታል። ሁላችንም የመፍትሄው አካል እንሁን የሚለው ላይ ማተኮር አለብን ብዬ ነው የማምነው። እሺ፣ አቶ ታምራት እንግዲህ እያጠቃለልን ነው። መፍትሄ ማለት ነው እና አቶ ታምራት ደጀኔ በኢንትሮ ሀሳብ ነው። በተለይ አቶ ልደቱ መጨረሻ ላይ ያነሳቸውን በብዙዎቹ ሀሳቦች የምስማማ ነው የምስማማበት ነው። በተለይ የትግራይን ህዝብ ከህወሓት ጋር እንትን አስተሳስሮ በተለየ መንገድ ክልሉ እንደለማ ህዝቡ እንደለማ እዚህም የሚነሳው ነገር እሱ ትክክል አይደለም። ማንኛውም ብሔራዊ ድርጅት ውስጥ እንዳለ ጥገኛ ሁሉ ህወሓት ውስጥ ጥገኛ ይኖራል። በአቋራጭ ለመክበር የሚፈልግ ሀይል ሊኖር ይችላል። ኦህዴድዝ ሌላም ሌላውም ውስጥ ሊኖር ይችላል። ምክንያቱም ይሄ ሀገር ገና በችግር ውስጥ ያለ ሀገር ነው። ገና በርካታ ችግሮች በመላቀቅ ላይ ያለ በትራንዚሽን ውስጥ ያለ ሀገር ነው። ይሄ የክራይ ሰብሳቢነት ፖለቲካል ኢኮኖሚ የሚባለው በአቋራጭ መክበር፣ በአቋራጭ ስራዎችን የመስራት እንዲህ የመሳሰሉ ጉዳዮች በስፋት የሚታዩበት ባላቀር አመለካከቶች ገና ያልተቀረፉበት መሻሻሎች ቢኖሩም አሁንም በርካታ ችግሮች ያሉበት ሀገር ነው። ከዚያ አኳያ እንደ ግለሰብ የህዋት አባል ችግር ውስጥ ሊገባ ይችላል። የበአሌም ሌላውም እንደዚህ። ስለዚህ ይሄ በዛ ደረጃ መታየቱ ትክክል ነው የሚል እምነት ነው ያለ በልዩ እኔ ግን በልዩነት የማነሳው ሀሳብ ድርጅት እንደ ድርጅት በዛ ደረጃ መፈረጅ ትክክል ነው ያል ውስጥ የትምክተኛ የሚለው ነገር ኢህአዴግን የሚገልጽ አይደለም። ምክንያቱም ኢህአዴግ ሕዝቡን አስተባብሮ አሸንፎ የመጣ ፓርቲ ነው፣ ድርጅት ነው። አርሶ አደር እየደገፈው ከተማ የገባ እና አሁንም በአርሶ አደር እና በብዙሀን ሕብረተሰብ ላይ የተመሰረተ ስርዓት የገነባ ፓርቲ ነው እና ከዚያ አኳያ ለስሙ የሚመጥን አይደለም። ልማታዊ እና ዲሞክራሲያዊ መስመር የሚከተል የህዝብ ወገንተኛ የሆነ ስርዓት ነው። ይህም በዚህ ደረጃ ማየት ጠቃሚ ይመስለኛል። ከዛ ውጭ ችግሩ ምንጭ መፍትሄው ላይ በተመለከተ እኔም ከአቶ ልደቱ ጋር ነው የምግባባው። ይሄ የሽግግር መንግስት የባለ አደራ መንግስት የሚባለው በመጀመሪያ ደረጃ ህገ መንግስቱን ተከትሎ ከህገ መንግስቱ ውጪ በማናቸውም አይነት መልኩ ስልጣን እዚያ ሀገር ላይ ተከልግሏል ስለሆነም ያለው አማራጭ በምርጫ ነው ማለት ነው። ህገ መንግስቱ ላይ በምርጫ ነው ወደ ስልጣን መምጣት የሚቻለው የሚለው በዚህ በምርጫ በየትኛውም ሰዓት ህዝቡ የፈለገውን ነገር ማድረግ ይችላል። የመጨረሻው ወሳኝ አካል እሱ ስለሆነ አሁንም ኢህአዴግን ወደ ስልጣን ያመጣው ህዝቡ ነው ህዝቡ ነው ወስኖ ያመጣው ሁለት ሺህ ሰባት ላይ በዛን ያህል ድምፅ ላንድ ስላይድ በሚባል ድምፅ ችግር ቢኖርብህም፣ እስከነ ችግርህ ግን እችን ሀገር ወደፊት ትገፋለህ፣ እስካሁን ያየነው ተስፋ አለ፣ ቀጣይም እችን ሀገር ይዘህ ትሄዳለህ ብሎ ህዝቡ ነው የመረጠው ስለዚህ የህዝቡን ድምፅ ደግሞ መካድ እኔ ተገቢ ነው ብያል አል። ስለዚህ ህዝቡን ለመረጠ ህዝቡ ያወርዳል በምርጫ። ከዛ ውጪ ሽግግር መንግስት ምናምን የሚባለው እሱ ብዙ ጊዜ ምርጫ በመጣ ቁጥር ምን በመጣ ቁጥር እኮ ያው መስርተን አለም እስከ ማለት የተደረሰበት ሁኔታ አለ። እሱ የኢትዮጵያ ህዝብ አጀንዳ አይደለም። እዛው ፖለቲካ ፓርቲዎቹ እርስ በርስ ሊሿሿሙ ይችላሉ። የኢህአዴግም አጀንዳ አይደለም። ወሳኝ መልኩ አሁንም ኢህአዴግ ከማንም ጋር ነም ችግሩን ይኖቦታል ከህዝቡ ጋር እንደለመደው ችግሩን ይፈታዋል የሚል እምነት ነው ያለው። አዎ እንግዲህ ሶስታችሁን በየበኩላችሁ መፍትሄ የሚለውን ነገር ስለነካካችሁ አሁን ቅድም አቶ ልደቱና አቶ ታምራትም ያነሳችሁት ጉዳይ አለ። ይሄ የትግራይ ተወላጆች ተጠቃሚ ተደርጎ መታየት የሚለው ነገር ከዛ ጋር ተያይዘው ከዚህ በፊት እንግዲህ ከደቡብም ብዙ አማሮች ከአካባቢ የተባረሩበት ሁኔታ ነበረ። የትግራይ ተወላጆችም እንደዚህ ተባረዋል። በተወሰነ ጊዜ ይሄ ነገር እንግዲህ በግንዛቤ ደረጃ የኢትዮጵያ ዜጎች፣ የኢትዮጵያ ተወላጆች፣ የኢትዮጵያ ግዛት፣ የኢትዮጵያ ግዛቶች በሆኑት አካባቢዎች በሙሉ በመሰላቸው በፈለጉበት ሁኔታ ሄደው የመስራትና የመኖር መብታቸው በግንዛቤ ደረጃ እንዴት ነው የሚታየው? ይሄ ከአካባቢያችን ውጥሉን ከአካባቢያችን ማባረር የሚባለው ነገር ከምን የሚመጣ ነው? ግንዛቤው እንዴት ነው? ዶክተር መረራ የሽግር መንግሥት ምን የምንጠይቀው ለኢህአዴግ እንደሚለው ሳይሆን አንድ ኢህአዴግ በህዝብ እንዳልተመረጠ ኢህአዴግም ያውቃል እዛ ብዙ አልከራከርም ሁለተኛ ለጌጥ ሳይሆን ያሉት ተቋማት ነጻና ፍትሃዊ ምርጫ ማካሄድ የሚችሉበት ደረጃ ላይ እንዳይሆኑ ኢህአዴግ አሽመድምዶ ስላስቀመጣቸው ነው ገለልተኛ ምርጫ ቦርድ ገለልተኛ ፍርድ ቤት ነጻ ፍርድ ቤት ብዙ ተቋማት እንዳይንቀይ ገለልተኛ ሆኖ እንደዚህ አይነ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችላቸው ሁኔታ ላይ ስለአይደሉ ኢህአዴግ ደግሞ ባለው መዋቅሩ አንድ ለአምስትን ጨምሮ ሀገሪቷን በተበተበበት ሁኔታ ውስጥ ስለሆነ ነው እንጂ ሌላ ጉዳይ አይደለም። ወደ ትግራይ ህዝብ ደግሞ በፍትነት መድረክ ውስጥ የአረና ትግራይ አለ ነው። የቀድሞ ህዋት አባላት መሪዎች የነበሩም ሰዎች ያሉበት ነው። እኛ የትግራይ ህዝብና ህወሓት አንድ ነው ብለን አናውቅም። ህዝብ የትግራይ ህዝብ ኢህአዴግ በህዝብ ነው ተብሎ ብጠየቅም የሚችለውን ትግል ውስጥም እንዳለ እናውቃለን። ዋናው ጉዳይ ግን ዋስትናው ምንድን ነው? ለትግራይ ህዝብም ለተቀረ የኢትዮጵያ ህዝብም ለሁላችንም፣ ዋስትናው ምንድን ነው? ዲሞክራሲያዊ ስርዓትን የመፍጠሩ ጉዳይ ነው። አሁን ዶክተር መረራ ጥያቄ ያቀረብኩት የኢትዮጵያ ዜጎች የኢትዮጵያ ተወላጆች በአጠቃላይ፣ ምክንያቱም የሚታወስ ታሪክ ነው። ከደቡብ ብዙ አማሮች ተባረዋል በተለያየ ጊዜ። በመሰረቱ በቅርብም ሆኗል በፊትም ሆኗል። ብዙ የትግራይ ተወላጆችም ከደቡብ የተባረሩበት ሁኔታ ነበረ። አሁንም ሁላችን የምናውቀው ከጎንደር የትግራይ ተወላጆች ላይ የደረሰውን ሁኔታ እናውቃለን። እና እንዴት ነው በመብት ደረጃ በመንግስት ደረጃ የሚከለከል አይመስለኝም። በግንዛቤ ደረጃ ግን የኢትዮጵያ ዜጎች የኢትዮጵያ ተወላጆች በፈለጉበት የኢትዮጵያ ግዛት ውስጥ ሄደው መስራት መኖር የመቻላቸው መብት እንዴት ነው ግንዛቤው ነው፣ ይኔ ጥያቄ እሱ ድቆድ ነው። መድረክ ፕሮግራም ላይ አንቺ ቅድም ያልኩሽ ያልኩሽ መሰረታዊ ነገሮችን አስቀምጠናል። ማንም ኢትዮጵያዊ የፈለገበት ቦታ ተንቀሳቅሶ የመስራት የመምረጥ፣ የመመረጥም ጭምር አስቀምጠናል። እሱ እሱ ላይ ዋስትናው ጫዋታውን ያበላሸው ምንድን ነው? የኢህአዴግ የከፋፍለ ጊዜ ሴራ በተለያየ ቦታ የሚኖሩትን ሕዝቦች አንዱን ከአንዱ ጋር አጋጭቶ የመኖሩ ጉዳይ ነገሮችን አበላሽቷል። በጋራ ሀገሪቷ አለ፣ ሁሉም የሀገሪቱ ዜጎች ሀገራችን ብሎ ማሰብ ሲጀምሩ ነው። በዛ ደረጃ በሕዝቦች መካከልም በፖለቲካ ኃይሎች መካከልም በሕዝብ መካከልም ያሉ ቅራኔዎች መልክ ይዛሉ፣ የሚል ግምት አለን። ወደ አቶ ታምራት ሊሄድ አሁን አመሰግናለሁ። በነገራችን ላይ ያው እኔ መነሻ የማደርገው ህገ መንግስቱ ነው። ህገ መንግስታችን ላይ ማንም ሰው በፈለገበት አካባቢ ተዘዋውሮ የመስራት ሙሉ መስና ህግ ጥበቃ አለው በሀገሪቷ ውስጥ ብቻ ሳይሆን ወደ የመውጣትም የመግባትም፣ ይሄ ህገ መንግስት ላይ እውቅናና ጥበቃም አለ። ስለዚህ ዜጎች በአሁኑ ሰዓት በየትኛውም ሀገሪቷ ጫፍ ተዘዋውረው የአካባቢውን በተለይ የተለየ ቋንቋ የሚነገርባቸው ለምሳሌ እንደ ኦሮሚያ፣ ሶማሊያ መሳሰሉ አካባቢ ኢትዮጵያ ተማሪ ክልል አካባቢ ቋንቋ የሚችል ሰው በአስተዳደር መስሪያ ቤት ውስጥ ገብቶ ለመቀጠር ቢያንስ ቋንቋ መልመድ አስፈላጊ ስለሆነ ቋንቋውም እስከለመደ ድረስ ከዛ ውጭ ደግሞ የጅሙያ ሌላም ቴክኖክራፍት ከሆነ በየትኛውም መስኩ ነጋዴም ከሆነ ኢንቨስተርም ከሆነ በየትኛውም የሀገሪቷ ክልል ያለምንም መድረው የሚሰራበት እድል ሰፊ ነው። ይሄ ህግ ጥበቃም አለው። በነገራችን ላይ በተለያዩ የሀገራችን አካባቢዎች የተከሰቱ ችግሮች ቅድም ያነሳቸው አለ። በደቡብ ጉራ ፈርዳ የተባረሩ አማሮች፣ በቤኒሻንጉል እንደዚሁ አማሮች፣ ሎኔምን የምንነገር ኦሮሞዎችም እንደዚሁ እንደዚህም ትግራይ ወላጆችም ከዛ በፊትም አሁንም በጎንደር የተከሰተው ትክክል ነው። ግን ይሄ ህዝቡ ነው ወይ የሚለው ነገር በደንብ ማየት ጠቃሚ ይመስለኛል። ህዝቡ ነው ወይ ውጡ ያለው የሚለው ነገር በደንብ ማየት ያለብን ይመስለኛል። ህዝቡ ሳይሆን እዛ አካባቢ በአንድ ወይም በሌላ መልኩ ያ ህዝብ ከዛ አካባቢ በመፈናቀሉ ወይ መሬት ለመቀናመጥ ለመቀራመጥ ወይ የተለየ እዛ አካባቢ የሚያገኛት ኢኮኖሚያዊና ሌላ የፖለቲካዊ ስልጣን ጥቅማ ጥቅም ከመሻት አኳያ እየተደረገ እንቅስቃሴ ነው እንጂ በየትኛውም የኢትዮጵያ ህዝብ መካከል በአሁኑ ሰዓት መሰረታዊ ቅራኔ የለም። ምክንያቱም ሁሉም በራሱ ቋንቋ በራሱ ባህል በራሱ ልጆች እየተዳደረ ያለበት ሁኔታ ስላለ መሰረታዊ ቅራኔ እና በህዝቦች መካከል እንዲህ አይነት ነገር ሊያደርስ የሚችል የሚገፋ ኃይል የለም። መልካም ሴቶችን የሚገልጽ ክስተት አይደለም ብዬ ነው የምወስደው። እሺ አትልደቱ፣ በእኔ እምነት ኢህአዴግ ትልቅ የፖለቲካ ሞት የሞተው መቶ መቶ ፐርሰንት የፓርላማ መቀመጫ በምርጫ አሸንፌ ያለው ሲል ነው። ብዙ ብሄር ብሄረሰብ ብዙ ሃይማኖት ብዙ የፖለቲካ ቅራኔ ባለበት ኢትዮጵያን በመሰለ ሀገር አንድ ፓርቲ መቶ ፐርሰንት የፓርላማ መቀመጫ ሊያሸንፍበት የሚችል ምንም አይነት ምክንያት የለም። ይሄም የሚያሳየው ኢህአዴግ ምን ያህል ሆን ብሎ የአስተሳሰብ ብዙሀነትን ኢትዮጵያ ውስጥ እያጠፋ ነው። በዚህ መመጻደቅ ተገቢ አይመስለኝም። በዚህ መመጻደቃችሁን ከቀጠላችሁ ለወደፊት የኢትዮጵያ ችግርም መፍትሄ መስጠት ትችላላችሁ ብዬ እኔ አላም አላምንም በዚህ መስማማት አለብን። ሊያሳፍረን ነው የሚገባው። ያለፈው የምርጫ ውጤት ሊያመጻድቀን አይገባም። አንዱ ይሄ ነው። አሁን አዳነች አነሳሽው ጉዳይ፣ በሌሎች አካባቢዎች፣ በመላ ኢትዮጵያ እንደ ልብ ተንቀሳቅሶ ዜጎች የመኖሩ ጉዳይ እውነት ነው። በህግ ደረጃ ተቀምጧል። የሚከለክል ነገር የለም። በተግባር ካየን ግን ላለፉት ሀያ አምስት ዓመታት በመንግስት መገናኛ ብዙሀን ዋና የፕሮፓጋንዳ ስልት ተደርጎ ሲቀሰቀስ የነበረው ሁኔታ ሰዎች የሰዎችን በነጻነት ከቦታ ቦታ ተንቀሳቅሰው በዜግነታቸው እንዳይኖሩ የሚያደርግ ነው። አሁን የትግራይ ህዝብ ላይ የተለየ ጥቃት ሲደርስ በእኛ በኩል ይሄ የእኛ ችግር አይደለም ብለን ዝም አላልነው፣ እያወገዝን ነው ችግሩን። አማራው ህዝብ ግን በተለያዩ አካባቢዎች ዛሬ አይደለም የዛሬ አመት አይደለም ላለፉት ሀያ አምስት አመታት ከፍተኛ የሆነ መፈናቀል እንዲደርስ ሲደረግ የመንግስት መገናኛ ብዙሀን ትኩረት ሰጥቶ ዘግቦ ያውቅ ስለዛ ዜና ህዝቡ እንደውም የሚያዳምጠው ከውጭ ሬዲዮ፣ ከውጭ መገናኛ ብዙሀን ነው። ይህ አይነት አድሎ ትክክል አይደለም። እኛ የህውሀትንና የትግራይ ህዝብ ለይተን ነው የምናየው፣ ገዢውን መደብና ህዝቡን ለይተን ነው የምናየው። ይሄን በግልጽ እየተናገር ነው። በተለያዩ አካባቢዎች የነበሩ አማሮች ግን ጥቃት የደረሰባቸው ትምክተኞች ናችሁ፣ የድሮ ስርዓትን አሳቂ ናችሁ፣ ጨቋኞች ናችሁ እየተባሉ ነው። ይሄን በኩል መጠን ማውገዝ ያስፈልጋል። ዛሬ ሳይሆን ትናንት መወገዝ ነበረበት። አሁንም ቢሆን በኦሮሚያና በአማራ ክልል የሚደርሰውን ችግር ሪሊ ሰሞኑን ስርዓቱ ተደናግጦ በትግራይ ህዝብ ላይ የደረሰውን ችግር ትኩረት የሰጠውን ያህል ሰጥቶት ነበር ወይ? ይህን በሐቅ መነጋገር አለብን። የተለያዩ አካባቢዎች ላይ ብሶቱ ከገደብ አልፎ በኃይል እንዲገለጽ፣ በአመፅ እንዲገለጽ የሚያደርገውም እንዲህ አይነት አድሏዊ ነገሮች ስላሉ ነው። ሴንሲቲቭ መሆን አለብን። ሪሊ ህዝብን ከህዝብ የሚያለያይ የሚያበላልጥ ነገር ማካሄድ የለብንም። ለዚህ ጉዳይ ጥንቃቄ ማድረግ አለብን። ይሄ ቅኝት ካልተቀየረ እስካሁን በነበረው የተዛባ አካሄድ እኔ መቀጠል የምንችለ አይመስለኝም። አመሰግናል። እሺ እንግዲህ ያው አቤት፣ ትንሽ እንትኗ ላይ እዚች አቶ ታምራት እሺ። የህዝብ ሚዲያ ነው የተባለው ነገር ምናልባት እሱም በሚዛኑ ብናየው፣ አቶ ልደቱ አጠቃላይ ያነሱት ነገር ከስጋትም ከቅንነትም አንጻር ትክክል ነው ግን የእውነት የህዝብ ሚዲያው ነው ወይ እንዲህ አይነት ልዩነት የፈጠረው የሚለውን ማየት ጠቃሚ ይመስለኛል። ምክንያቱም የህዝብ ሚዲያው ተልኮም የኢትዮጵያን ህዝቦች የሚወክል የህዝብ ሚዲያ ነው ያለው እና አንደኛውም ብሄረ ከፍ ሌላውን ዝቅ ሌላውን እንደዚህ የሚያደርግ ነገር የለም። የችግሩ መነሻ በደንብ እንትን ብናየው አገራዊና አጠቃላይ ሁኔታዎችን አይተን ካልሆነ የእድገት ደረጃችንን አጠቃላይ በህብረተሰብ ውስጥ የተፈጠረውን ያሳሰበው ደረጃ ኋላ ቀርነቱን፣ ድህነቱን ከዛ ጋር የተሳሰረ ችግር እንዳለ ወስዱ መፍትሄ የሆነ አቅጣጫ ካልተቀመጠ በአንድ ተቋም ላይ ብቻ ምክንያት እንደ ምክንያት ያንን ተቋም መውሰድ እኔ ተገቢ ነው ብዬ አላል። የህዝብ ሚዲያ ህዝቡን ነው የሚያገለግለው። በየክልሉ ያለው ህዝብ ሚዲያ የክልሉን ነው፣ የፌዴራሉ አጠቃላይ የኢትዮጵያን ብሄር ብሄረሰቦች ነው። ከዛ አኳያ አንዱን ክልል አንዱን ብሄር ነጥሎ የደገፈበት ሌላውን ደግሞ ያንኳሰሰበት ሁኔታ እኔ የታዘብኩት ነገር የለም። ነገር ግን እንዳጠቃላይ የሚዲያ ስራችን መስተካከል አለበት። የተለያዩ ሀሳቦች ሚዲያው የመንግስት ነው የሚሰጥ መሆን አለበት የሚል ነገር ካለ እሱ ትክክል ነው። መንግስት የሚወሰደው ነው፣ በቀጣይነት ባለው መልኩ የሚሻሻል ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። እሺ ዶክተር መረራ ትንሽ ሊናገሩ ፈልገው ነበር መሰል። በጣም አጥር አድርገው አዎ። ደጋግሞ አቶ ታምራት የህዝብ ሚዲያ የመንግስት የሚለው ነገር አለው፣ አይደለም ኢህአዴግ የሚቆጣጠረው አንዱ ትልቁ አሁን ቅድም ብሔራዊ አንድነት መንግስት ወይ ሌላ ነገር ይቋቋም የምንለው የሚዲያ ተቋማት፣ ፍርድ ቤቶች፣ ፓርላማ የሀገሪቱ ፓርላማ ጀምሮ ገለልተኛ መሆን ያለባቸው ተቋማት በሙሉ እምባ ጠባቂ ተቋማት ጀምሮ ማን አስለቅሶ ማንን እንደሚጠብቅ ባናውቅም በሙሉ በአንድ ፓርቲ ቁጥጥር ስር የሆኑ ነው። ዞሮ ዞሮ እንግዲህ ምንድን ነው ለኢህአዴግ መሪዎች በተለይ አሁን የህዝብ ደም እየፈሰሰ በሚገኝበት ሁኔታ ድሮ በሚናወራበት መንገድና ሁኔታ ማለፉ ተገቢ አይደለም። በባሰር እና በመግደል ብቻ እናልፋልን የሚለው ጨዋታ አዋጣም። ልብ ግዙ እና ከኢትዮጵያ ህዝብ ጋር ከሀቀኛ ተቃዋሚ ኃይሎች ጋር የመነጋገር የመደራደር ችግሮችን የመፍታት ድፍረቱ ይኑሯችሁ የሚል መልእክት ለማስተላለፍ ስለፈለግኩኝ ነው። እሺ። እንግዲህ ዶክተር መረራ ጉዲና፣ አቶ ተመራት ደጀኔ እና አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። አመሰግናለን። እሺ ኔም ለሰጠኝ